心。 ሰላም ለእናንተ ይሁን። ጋቢና ቪኦኤ ጀመረ ከአሜሪካ ድምፅ ዛሬ ምሽት አብራችሁን ከቆያችሁ ከሚቀርብላችሁ ጉዳዮች መካከል ነው። አስራ አምስት ደቂቃ የሆኑም ከቤት ወጣው ከሱቅ ወጣውና ካለገዛ ወጣው ብሎ ያደርጋል። ጨለማ ነው፣ ፍራት ፍራት ይላል። መኪና አታይም በጎን በግራቀኝ አታይም በኋላ ከፊት አታይም። የማብራት የፕሬክ ላይት ብቻ እሱን እየተከፈተው ይሄዳል። ከሰሞኑ በዩናይትድ ስቴትስ የሰዎችን ህይወት አደጋ ላይ ጣለ ከፍተኛ ቅዝቃዜና በረዶ በአንዳንድ ስፍራዎች ተከስተዋል። በእነዚህ ስፍራዎች ላይ ከነበሩ ትውልድ ኢትዮጵያን ጋር ያደረግነው ቆይታ በምሽቱ ይደመጣል። ይህና ሌሎች ጉዳዮች የተካተቱበትን የምሽቱን ስርጭት ሀብታሙ ስዩ እመራለሁ። ኤልያስ አስማሪ ደግሞ የምስልና የድምፅ ምህንድስናውን ይከውናል። አብራችሁን ስለምትቆዩ አስቀድሜ በእጅጉ አመሰግናለሁ። ወደ ቀዳሚ ጊዜ ስንሻገር። ለዩናይትድ ስቴትስ የደረሰው ኃይለኛ ቅዝቃዜ ያስከተለው ከፍተኛ በረዶ የቀላቀለ አውሎ ንፋስ የሰዎችን ሕይወት ሲያጠፋ መሠረታዊ አገልግሎቶችንም አጥፍቷል። ይህ የበረዶ ማዕበል በከፍተኛ ሁኔታ ጉዳት ካደረሰባቸው ስፍራዎች ደግሞ አንዱ ምዕራባዊው የኒውዮርክ ግዛት ውስጥ የሚገኘው የባፍሎ ከተማ ነው። በዚያ የሚኖሩ ኢትዮጵያውያን በምን ሁኔታ ውስጥ እንዳሳለፉት ለስመኝሽ የቆየ ሀሳባቸውን አጋርተዋል። በመቀጠል ይደመጣል። በተሰናባቹ የአውሮፓውያን 2022 ዓ ም መጠናቀቂያ ላይ ባሉት ቀናት በዩናይትድ ስቴትስ የደረሰው ኃይለኛ ቅዝቃዜ ያስከተለው ከፍተኛ በረዶ የቀላቀላ አውሎ ነፋስ የሰዎችን ሕይወት ሲያጠፋ መሰረታዊ አገልግሎቶችንም አስተጋግሏል። ይህ የበረዶ ማዕበል በከፍተኛ ሁኔታ ጉዳት ከደረሰባቸው ስፍራዎች ደግሞ አንዱ ምዕራባዊው የኒውዮርክ ግዛት ውስጥ የሚገኘው የቡፋሎ ከተማ ነው። ከአዲሱ 2023 ዓ.ም አካባበር ጋር አያይዘን በዛ የሚኖሩ ኢትዮጵያውያን ቅዝቃዜውን በምን ሁኔታ እንዳለፉት አሁንም በምን ሁኔታ ውስጥ እንደሚገኙ አነጋግረናቸዋል። ስሜ መልአከ ሰላም ቀሲስ ወሰን ገብረ መስቀል እባላለሁ። በባፍሎ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ደብረ ሰላም መድኃኔዓለም ቤተክርስቲያን አስተዳዳሪ ነኝ እዚህ የማገለግለው። እሺ እናንተ አካባቢ ቅዝቃዜው የጀመረው መቼ ነበር? ቅዝቃዜው የጀመረው ሰሞኑን ከሰኞ ከማክሰኞ ጀምሮ አለ። ቅዝቃዜው ብዙም ይህን ያህል የከፋ ባይሆንም ያው የለመድነው ስለሆነ ሰላሳ ሰላሳ ሶስት ከዛ ሀያ ሀያ አምስት እየገባ ማታ ሌሊት ደግሞ እስከ አስራ ስድስት ምናምን ይወርዳል። እንደዚህ ነበረ፣ ከሳምንት እንደዚህ በፊት ማለት ነው። መቼ ነው በረዶ የጀመረው? በረዶ የጀመረው አርብ ጠዋት ነው። ከዘጠኝ ሰዓት ኤኤም ላይ ጀመረ። መጀመሪያ ትንሽ ኖርማል እንደ ደብቶ መስሎን ነበርና፣ እንትን እያለ ነበረ። ትንሽ ትንሽ ብን ብን እያለ ነበር ነፋሱና፣ አብሮ በጣም ልክ እንደ እንትን ነው የሚወርደው። በቃ ምንም አታይም። ይሄ ነፋሱ ብቻ ቢሆን ሰማይ ይገለጣል፣ ቦታ ሽንተ ያለሽ ሾልከሽም ትወጫለሽ፣ ወይም የምትነጂ ከሆነም ቤትም ውስጥ ውጭ ከሆንሽ ደግሞ ቶሎ ለቤት ለመግባት ትጥሪያለሽ። ግን በአንዴ ነው በቃ ከእዚያ ሰዓት በኋላ ሰው በቃ ምንም ማድረግ አልቻለን። ባለበት ቦታ ወይም መኪና ውስጥ ከሆነ መኪና ውስጥ እዛ ውስጥ ነው ያው መቆየት ነው። ደርቀውም የተገኙ ሞተውም የተገኙ አሉ። መኪና ውስጥ እዛ ውስጥ ከሆነ በረዶ በዚህ መልኩ ሊጥል እንደሚችል ተነግሮ ነበር እናገር አሉ እነሱ መናገሩን፣ ያው እንደዚህ አይነት ንፋስ አለ፣ እንደዚህ አይነት በረዶ አለ ብለው ግን ከተበ ከዚህ በዚህ ሰላሳ አመት አርባ አምስት አይተ ነው አናቅም ያሉት ብዙ ሰዎች ማለት ነው። ምን ያክል መጠን ነበረው? ወገብ ወገብ በላይ ነው። ወገብ ድረስ አሁን በመኪና ትንሿ መኪና ሙሉ ሌቭል በቃ መኪናዋ ትታይም የለም በቃ አሁን ባይጠርጉት ኑሮ እነሱ ያው አንድ ሁለት ቀን ሶስት ቀን እንትን አሉ። ቆይ እና ከዛ መጥረግ ጀምሮ ትንሽ በአንድ ሰዓት ማንሳት ሲጀምሩ ነው እንጂ በቃ ሶስት ቀን አምስት ቀናችን አልወጣንም ከቤትም። ማለት ተዘጋጅታችሁ ነበረ ለምሳሌ አስቤዛ በማድረግ ወይም ሌላ የሙቀት የሚያስፈልግ ነገር በማድረግ ሰው ተዘጋጅቶ ነበር? እኛ ሀበሾች ስለሆንን እንጀራ ምናምን ያው ስለምንጋገር ወይ ዳቦ ምናምን ስለምንጋገር ቤት ያው ዱቄት ምናምን ይኖራል አይደል? ብስኩት ነገሮች ምናምን ያስቀምጣሉ ሰው እንደዚሁ። በዊንተር ላይ አንዳንዴ ኖርማል ይሄ ዊንትር ዝናቡ እንትኑ ብቻ ስኖ ሲወርድ መንገድ ስለሚዘጋ ያኔ በቀኑ ስለማታገኝ እንትን ትያለች። ግን ይህን ያህል አምስት ቀን አራት ቀን ማለት ብሎክ ያደርጋል የሚል እንትን የለም። ወዲያው አንድ ሁለት ቀን ይትላል በወዳው ይታረጋል። ከዛ በኋላ ወጥቶ መገበያየት ይቻላል። እና ይህን ያለ ሳምንት ለአስራ አምስት ቀን የምታስቀምጨው ነገር የለም። ዋናው ግን የጎዳው ምንድነው? ኤሌክትሪክ በአንድ በኩል ኢስት ሳይድ የሚባል አለ። በዛ ኤሌክትሪኩን እንትኑን መታው ከጥቅም ውጭ አድርገው እንዳለ ሁሉን ማለት መብራቱ ጠፋ። መብራቱ ከጠፋ ሂቱ አይሰራም። ምንም ማድረግ አልቻሉም። ያላቸው እንትን ልብስ ደአርጎ በአንድ ላይ ተሰብስበው በቃ የእግዚአብሔርን ነገር መጠበቅ ብቻ ማለት እና በጣም የተጎዱም አሉ። አሁን ውጋት የሚሰማቸው የተሰማቸው ያመማቸው ሰዎችም አሉ። የከፋ ጉዳት የደረሰበት እንግዲህ በተለይ በኢትዮጵያ ማህበረሰብ ዘንድ አለ የሰሙት እርሶ? እስካሁን ድረስ የሰማ ነው የለም። ግን በእንትን በኤሌክትሪክ እንትን በመጥፋቱ ምክንያት ሂተሩም ስለቆመ ሰዎች ያው ምትል ብለው ነበረ ማለት ሁለት ቀን ሙሉ ያለ ትዊተር በዛ በብርድ ማለት ነው። ግማሹ ወገቤን ያላል፣ ግማሹ ያስላል፣ ግማሹ ብርድ መታኝናል፣ ያው ውጋት ምናምን ነገር ማለት ነው። ምግብ አሁን አንድ የኛ ልጅ ማገልጋይም ነበር፣ ተሳፍሮ ከስራ ወጥቶ መንገድ ላይ ሲሆን ባስ ላይ እንዳለ ነው በቃ ብሎክ ያደርገበት እና ሩጦ ባስ ስቴሽን ውስጥ ገባ። አንድ ቀን ሙሉ ያለ ምግብ፣ ያለ መጠጥ፣ ያለ ውሃ ማለት ሙሉ ቀን። ጊዜው ደግሞ የእንግዲህ የፈረንጆቹ የገና በዓል የሚከበርበት ጊዜ ነበር እና የገና በዓልስ እንዴት አለፈ? ያ በእርግጥ እኛ የምናከብረው የራሳቸው የገና በዓል አለን። ታሳሳይ ጠንቀ የጌታ ልደት ማለት ግን ከቤተሰብ ጋር የምትገናኝበት አብሬሽ የምጠጥበት እንጆ የምታረግበት ነው በዓሉ ማለት ግን መንቀሳቀስ ከቶ ሰው እኮ ህይወቱን ነው የሚያስበው የነበረው በሰዓቱ ማለት ደግሞ ሁለተኛ ውህድም ለመውጣት ደግሞ የለም ምንም መጠረግ አልቻለም። ምንም በቃ ከእንትን ውጭ ነው የነበረው ኦቨር የሆነ ማለት አሁን ደግሞ አዲስ ዓመት ነው እና እና ሰው ስሜቱ ምን ይመስላል? ሰው ትንሽ ያው ተረብሻል። ያው በሁኔታው ማለት ግን ሰኞ ጀምሮ ያው ምትል ማለት ጀምረዋል እያጸዱ እያጸዱ ከፍተው ከፍተው አሁን ሰው እንደ ልብ እየተንቀሳቀሰ ነው ዛሬ ማለት። ስለዚህ አሁን አዲስ አመት ኖርማሊ እንዴት ነው እዛ አካባቢ የሚከበረው? የሰው ስሜትስ ምን ይመስላል? ያው ኖርማሊ የሚከበረው በአዲስ አመት ዳውንታውን ያለ ከተማ እንትን ያለ እዛ ይዘጋጃል ፌስቲቫል፣ እዛ ሰው ያው አዲስን አመት በሚገባ ጓደኞች ጋር ተሰው የሚፈልገው የሆነ ትርኢት ማየት ሾው ማየት ስለሆነ እዛ በአንድነት ሄዶ ያንን ላይቱን ምናምኑን ምናምኑን ዳውንታውን ሄደን ነው የሚከበረው ማለት ነው። በቀደም ካየው ነገር በጣም ከባድ ነው። ምክንያቱም መንገድ ላይ እየነዱ መውጣታችን በቃ ኤግዚቱ አይታይሽም። ሃይዌይ ከገባሽ በቃ እዛው ደርገሽ መቅረት ነው። መውጣት አይቻልም የለም ማለት ቤታቸውም አካባቢ ሆነው በቃ ለቤታቸው እንደርሳለን ብለው የሄዱ ሰዎች በቃ መንገድ ላይ ቀሩ፣ ሰዎች አሉ። በቃ እግዚአብሔር ይመስገን ያው ግን ተርፈናል። ው ተወሰነ ሰው ተጎዳ፣ ሰው አለ፣ የሞተም ሰው አለ። እርስዎ በምን መልኩ ነው የሚያከብሩት? ያው ያ ቤተክርስቲያን ነው እኛ ብዙ ጊዜ የምናከብረው እና ሁለተኛ ደግሞ ቤተሰቦች ጋር እንደዚህ ጓደኞች ጋር የምናውቃቸው የኮሚኒቲ እንትኖች ጋር አብረን ጋዘር ሆናል ያው እና ተሰባሰብን ነው የምናከብረው በብዛት። ከቀሴስ ወሰን ገብረ መስቀል በኋላ ያገኘኋቸው ደግሞ ከሰላሳ አምስት ዓመት በላይ በካናዳ እና በዩናይትድ ስቴትስ የኖሩትን አቶ ሀምዛ አብጁን ነው። ባፋሎ ኒውዮርክ ውስጥ ለ12 ዓመት የኖሩ ሲሆን በዛ የሚኖረው የኢትዮጵያ ማህበረሰብ ፕሬዚዳንት ናቸው። እንዴት ነበረ? ተዘጋጅተው ነበረ እርሶ? በምን ሁኔታ ሳለች ተሰታቸው እነሱ ይሯሯጣል እና እኔ ደግሞ ትክክለኛ ኒውስ ከሚዲያ አልሰማው በረዶ ይጥላል የሚባል ብሎ ነው የምሰማው እና እዚህ አንድ ራሴ ሱቅ አለ። እዛ ባለቤቴ ይሰራለች። እንዛ ሰዎቹ ያወራሉ አሉ። በቃ ስለ ዛሬ አሁን ነው የሚጥለው እያሉ እና እነዚህ ሰዎች አልገባቸውም። ምን ሰምተሻል አንቺ አልኳት። ላ ያልሰማውን ከነሱ ነ እነዚህ ስፓኒሾች በደንብ አይሰሙም። ባገዥ አሉ። አስራ አምስት ደቂቃ አይሆንም። ከቤት ወልጣው፣ ከሱቅ ወልጣው እና ካለገዛ ወልጣው። በቃ ስታቀለው በረዶ ብሎ ያደርጋል። ጨለማ ነው። በቃ ፍራት ፍራት ይላል። መኪና አታይም በጎንሽ፣ በግራ ቀኝ አታይም፣ ከኋላ ከፊት አታይም። የማብራት የብሬክ ላይት ብቻ እሱን እየተከተሉ ይላል እና ባይገርምሽ፣ ወደ ሚዴ የወጣሁት አስስር ደቂቃ ምናምን መነዳው መንገድ ከስምንት ሰዓት በላይ ሚድናይት ለቤት የገባት። እንዴት አሳለፉት ያን ሁላ ሰዓት? መኪናው ፑሎ ቨራል እጌ መኪናውስ መተኛች። አይቀዘቅዝም ነበር? ሂተር አለኝ። የመኪናው ሂተር ማለት ነው ከዛ በኋላ ብዙ ሰዓት ቆይቱ መኪና ውስጥ ቁጭ አልኩ። ይጨምራል እንጂ ምንም የማቋርጥ በረዶ ዝም ብሎ ይጨልማል። ዝፋ ሳለው እና መጨረሻ ጋዜን ሳየው በቃ እንትን ያለኝ የግድም መሄድ አለብህ ጌጁስ መለክት ገፋውን መኪናው ጥሩ ነች፣ ፎር ዊል ድራይቭ ነች። ቀስ እያልኩ ከአንቺ ፊት ለፊትሽ የሚመጣ መኪና ነው ማታየው ምንም ነገር በቃታም ጨለማ በቃ እና በጣም አስሮራ መንገዱ ለመንዳት ይመች ነበረ፣ አልተሸፈነ መንገዱ ግማሽ የመኪናዬን ወገብ ሞልቷል። ዝም ብሎ እኮ ነው እንትን የሚለው የሚጽለው ለመናገርም እኮ እንትን ይላል። ዝም ብለው ማቆም የለው ዝም ብሎ ይወርዳል። እንዴት መንዳት ቻሉ? በእንደዛ ሁኔታ ውስጥ እንግዲህ ብዙ እድሜ የፈጀሁት በረዶ ሀገር ነው እና ላለው በረዶ ላይ ጊዜ ለኝ ግን ይሄ በጣም ኤክስትራ ነው። አሁን አሁን ራሱ ቁጭ ብዬ ሳዋራሽ ጋር ስቴሽን ውስጥ የተከመረው በረዶ በግራና በቀኝ የሚታመን አለ ለባንድ ሳ እስከ ሰላሳ አምስት ሰዎች የሚሆኑ ሰዎች ሞተዋል። ኦምለሶች ናቸው ብዙዎቹ። ያው በረዶው ሲቆፈር አንድ ቦታ ላይ በክሬደር መጥቶ ሲያነሳው የሰው ልጅ ሰውነት ነው ያገኘ በበረዶ ተሸፍነ፣ በጣም ይዘጋላል ሁ፣ ምንስ ይጠጣሉ? አልኮል አለ፣ ድራግ አለ። በዛ ላይ በቃ እንቅልፍ ደንዝዘው ሲተኙ በረዶ በላይ ላይ በላይ ላይ በላይ ላይ፣ መጨረሻ ደርቀው ነው የሚመጡት። እንደዛ ነው። ቤቶ ሲደርሱ ቤቶን ከፍቶ ለመግባት አልተቸገሩም? እንደሰማሁት በረዶ በሮችን ሁሉ ዘግቷል። ማይገርምሽ ልጄ ቤት ነች፣ አምስት አመት ልጅ፣ እንደገና ስቴ ሱቅ ነች፣ እኔ መሀል፣ ሶስታችን ተበታት ይላል እና ፈንጃ ጋር ከመሄድ በቀጥታ ወደ ቤት ብሄድ ይሻለኛል ልጄ ጋር አልኩ እና ሶስት ቀን አደረሽ ባለቤቴ ሱቅ ውስጥ ሶስተኛው ቀን ላይ ሲነሳ በረዶ ግማሽ ሸፍኖታል። አንድ የተባረከ ሰው አገኘሁኝ፣ ግበግ ሲጠርገው መንገዱ ባኬ መኪና የኔ መኪና መሀል ላይ ነው። መኪና መሀል ላይ መጠረገልን ከፊት ቶሎ ወጣው ልጄን ያዝኩ፣ በቀጥታ ወደ ሱቅ ነው የሄድኩት ባለቤቴ ጋር እዛ ደረስኩ። እንዴት ነው? ልሸንካ ምንም ነገር የለም። በቃ ሱቁ ባዶ ነው። ሙሉ ነው መንገዱ ምኖ በቃ ዳውንታውስ ምት በጣም ሌላ ነገር ነው። የተለየ ነገር ነው። ወይ አገኘዋት የሚበላ ነው እንጂ ሱቅ ውስጥ ትል የሚጠጣ ጠፋም ነበሩ አርግ የበላዋለች። ሶስት ቀን ተመልሰን ወጣ። ኤሌክትሪክ ከመጥፋት አላጋጠማችሁም? ኦ ቢገርምሽ እሱ አላጋጠመኝም። አንድ ጓደኛ ተሲር ይባላል የቆየ ነው። ኤሌክትሪኩ ሄደ። ትልቅ ቤት ነው እንደገና ውሃው ደግሞ በማግስቱ ደረቀ። ቧንቧው ፍሪዛ ነገር አይሶ እሱ ማድረግ የሚገባሽ ሁሉ ጊዜ ውሃውን መልቀቅ ነው በትንሹ። እና አዳረገን በቃ ባስት አረገንትኑ ቧንቧ በሙሉ ትልቅ ስቃይ ላይ ነበረ። ጓደኛዬ፣ የገናው በዓል የፈረንጆቹ በበረዶ አልፏል። አዲሱ አመት ስሜቱ ምን ይመስላል? የሰው ለብዙ ነገር አለ በአሁን በአለም ላይ የሀገራችን ሁኔታ ተስፋ አለ በተለይ እሱ ተስፋ የሚጨር ነው። እንደገና ደግሞ የራሽያ እና የዩክሬን እንትን በጣም አሳሳቢ ነው። አሁን ክረምቱን እንዴት እንደሚሆኑም አላቅም። እሱ እዛ አካባቢ ኤሌክትሪክ የለም፣ ምን የለም እና፣ ግን በእኛ በኢትዮጵያ በኩል በጣም ተስፋ አለ። ለወደፊት ብለንና የሚታይ ነገር አለ እና ጥሩ ሁኔታ ይመጣላል መሰለኝ። አዲሱን አመት በመልካም ስሜት ለመቀበል የተዘጋጃችሁት? ብዙ ጊዜ እኔ አዲስ አመት ሲመጣ በራሴ በፌስታ ነው እንትን ብለው ምዝላ እንትን ብለው ማከብረው በተስፋ ነው። እንደዚህ ሆፕ ሆፕ ሆፕ ተስፋ ነው፣ ተስፋ ነው የምኖሩ ዝቻለም ላይ እና ተስፋ ከሌለ በቃ ይዝጋል። ስለዚህ ከበረዶ ጋር ነው አዲሱን አመት የምትቀበሉት? ያ ያ ሁል ጊዜ ነው አይገርምሽም? ይሄኛው ክሪስማስ ኢቭ የጣለው በረዶ ለመሁል ጊዜ የሚጠብቁት ነገር ነው እንትሉ በረዶውን በክሪስማስ ላይ ይጠብቃል። በጣም ነው የማመሰግነው ሐምዛ፣ እግዚአብሔር ይስጥልኝ። ስመኝሽንና እንግዶቿን በእጅጉ እናመሰግናለን። በመከታተል ላይ ያላችሁት ጋቢና ቪኦኤ ነው ከአሜሪካ ድምፅ። አብራችሁን ስላላችሁ በጣም ደስ ብሉናል። በመቀጠል ወደ ኮንጎና ወደ ሩዋንዳ ድንበር እናቀናለን። በኮንጎ ዲሞክራቲክ ሪፐብሊክና በሩዋንዳ መካከል ባለው ውጥረት ምክንያት በሁለቱ ሀገሮች የሚገኘው ጎሬላ የዝንጀሮ ዝርያ አደጋ ላይ ወድቋል። ውጥረቱ ቢኖርም ታዲያ በድንበር አካባቢ ያሉ የሁለቱም ሀገሮች ማህበረሰቦች ጎሬላዎቹን ጠብቆ ለማቆየት ተባብረው እየሰሩ ይገኛሉ። የቪኦኤው ስናኑ ቶርድ ከሩዋንዳ የላከውን እንግዶ ወልዴ እንደሚከተለው ያሰማናል። ጃስፒን ሙየቡንገ በጎማ በሚገኘው የአዲስ ቴክኖሎጂዎች ዓለም አቀፍ ዩኒቨርሲቲ ቱሪዝምና የአካባቢ ጥበቃን በማጥናት ላይ ነው። ጎማ በሩዋንዳ ድንበር አቅራቢያ የምትገኝ የኮንጎ ዲሞክራቲክ ሪፐብሊክ ከተማ ነች። ድንበሩን ተሻግሮ ወደ ሩዋንዳ የመጣው ሬድ ሮክስ የተሰኘ መንግስታዊ ያልሆነ ድርጅት ዘላቂ ልማትን ለማምጣት ማህበረሰቡን ማዕከል ያደረጉ የአካባቢ ጥበቃ ስልጠናዎችን ስለሚሰጥ ነው። እርሱ እንደሚለው ዓላማው በኮንጎ ዲሞክራቲክ ሪፐብሊክ የሚኖሩ የአገሩ ሰዎች ከአካባቢ ጥበቃ ቱሪዝም ተጠቃሚ እንዲሆኑ ነው። እዚህ የሚያደርጉትን ነገሮች ተምሬ በአገሬ ኮንጎ ከዚህ የወሰድኩትን ለማድረግ ነው የምፈልገው። ኮንጎ ዲሞክራቲክ ሪፐብሊክ፣ ሩዋንዳ እና ኡጋንዳ በሩንጋ ተብለው የሚጠሩትን ተራሮች ይጋራሉ። ስምንት የእሳተ ገሞራ ሰንሰለት ያለበት ይህ አካባቢ በዓለም ከግማሽ በላይ የሚሆኑ ገሬላዎች የሚገኙበት ቦታ ነው። በኮንጎ ዲሞክራቲክ ሪፐብሊክ በኩል ያለው የተራራው አካባቢ የሚገኘው የቨሩንጋ ብሔራዊ ፓርክ በቦታው በሚንቀሳቀሱት አማጽያን ምክንያት ለጉብኝት ክፍት አይደለም። የአፍሪካ የዱር እንስሳት ማህበር እንደሚለው አካባቢው የእሳተ ገሞራ ሰንሰለትና በሌላ ቦታ የማይገኙ ዝርያዎችን በመያዙ የተባበሩት መንግስታት ድርጅት የትምህርት የሳይንስ እና ባህል ድርጅት ዩኔስኮ በእንዳሮፓን አቆጣጠር 1979 ዓ ም በዓለም ቅርስነት መዝግቦት ነበር። ነገር ግን ባለው ሕገ ወጥ አደን እና የተፈጥሮ ሀብት ምዝበራ ምክንያት ከእንዳሮፓን አቆጣጠር 1994 ጀምሮ በአደጋ ላይ የሚገኝ የዓለም ቅርስ የሚል ደረጃ በዩኔስኮ ተሰጥቶታል። በቅርቡ ደግሞ በአማጽያኑ በሚደረገው እንቅስቃሴ ምክንያት ፓርኩና በፓርኩ ላይ በጥገኝነት የሚኖሩት ማህበረሰቦች አደጋ ላይ ወድቀዋል። ዴቪድ ነንዋ አማኒ ሳፋሪ የተሰኘው የጉዞ ወኪል ኃላፊ ናቸው። ከቪሩንጋ ወዲህ ያለው የጸጥታ ሁኔታ ጥሩ አይደለም። በዚህ ምክንያት ወደዚያ ጎብኚዎችን እየወሰድን አይደለም። አሁን ጦርነት ነው። ግን ምናልባት ወደፊት ሰላም የሚመጣ ከሆነ ወደዚያ ጎብኚዎችን እንልካለን። በሩዋንዳ የሚገኘው ሬድሮክስ የተሰኘው መንግስት ያልሆነ ድርጅት በሁለቱም ሀገራት ላሉ ማህበረሰቦች በስነ ጥበብ ላይ ያተኮሩ የሙያ ስልጠናዎችን በመስጠት ላይ ነው። ግሬግ ባኮንዚ የሬድሮክስ ዋና ስራ አስፈጻሚ ነው። ወደ ናሽናል ፓርክ ብሔራዊ ፓርኩ ለሶስቱም አገራት የጋራ መሆኑን እንደ ጠቃሚ ጉዳይ ነው የምመለከተው። ምክንያቱም ጎሪላዎቹ ድንበርን አያውቁም፣ በመሆኑም እንደ ልባቸው ይንቀሳቀሳሉ። በሩዋንዳ በኩል የምናደርገውን ማጋራት እንፈልጋለን። ግሬግ እንደሚለው ፕሮጀክቱ በሩዋንዳም ሆነ ኮንጎ ለአደጋ በተጋለጡ ሴቶችና ወጣቶች ላይ ያተኩራል። በዘላቂ ፕሮጀክቶች እና ቱሪዝም ተጨማሪ ገቢ እንዲያገኙ ይረዳል። ሰዎች ለምን በተራራ ላይ የሚገኙትን ገሪላዎች ያን ያህል ገንዘብ ከፍለው ማየት እንደሚፈልጉ አይገባኝም። ገንዘቡን በቀጥታ ነው ማግኘት የሚፈልጉት። እናም ሁል ሁልጊዜ እንደምለው ከዱር እንስሳት ጥበቃ አካባቢው ውጭ ማህበረሰቡን ማዕከል ያደረጉ ድርጅቶች ወይም ግልጋሎቶች ካሉ ማህበረሰቡም በዱር እንስሳት ጥበቃው ይሳተፋል። በፕሮጀክቱ የሚሰሩ ሰራተኞችም እንደሚመሰክሩት ከሁለቱም ሀገሮች የሚመጡ ሰዎች በፕሮጀክቱ ተሳታፊ ናቸው። ኤማ ኢሼጃ የወጣቶች አስተባባሪ ናቸው። እዚህ የሚመጡት ሴቶች በተለምዶ ሲኖሩ የነበረውን አኗኗር ብቻ ነው የሚያውቁት። እንደ እርሻና ከብት ርባታ ነው የሚያውቁት። አንዳንዶቹ ከዛ ውጪ ኑሮ ያለ አይመስላቸውም። ነገር ግን አንዳንዶቹ አዳዲስ ሙያዎችን ተምረዋል። የቤት ጽዳትና በሆቴልና ቱሪዝም መስተንግዶ የመሳሰሉትን የተማሩት። ግሬግ ባኩንዚ እንደሚለው በአካባቢው ያለው ውጥረት እንዳለ ቢሆንም ፕሮጀክቱ በቨሩንጋ ተራሮች ዙሪያ ያሉትን ማህበረሰቦች ለማዳረስ አቅደዋል። እንግዲህ ወልዴ እናመሰግናለን። በመከታተል ላይ ያላችሁት ጋቢና ቪኦኤ ነው ከአሜሪካ ድምፅ። አሁን ደግሞ ወደ ኢትዮጵያ ያውም ወደ ምስራቅ ኢትዮጵያ እናቀናለን። በምስራቅ ኢትዮጵያ በምትገኘው ድሬዳዋ መንገደኞች አሁንም ከመቶ ዓመት በፊት በፈረንሳዮች የተሠራውን ፍራንኮ ኢትዮጵያ ባቡር ይጠቀማሉ። ምንም እንኳን በቅርቡ በቻይና የተሠራ ዘመናዊ ባቡር ሥራ ላይ ቢውልም የድሮ ባቡር ለንግድና ለትራንስፖርት አሁንም ተፈላጊ ነው። በፈረንሳይ የተገነባውና መቶ ዓመታትን ያስቆጠረው የድሬዳዋ ባቡር መስመርን በተመለከተ አጂያንስ ፍራንስ ፕሬስ ያሰናዳውን ዘገባ ጽዮን ግርማ በመቀጠል ታሰማናለች። ባቡር ከድሬዳዋ ጣቢያ ከፍተኛ ድምፅ እያሰማ ይወጣና በንጋት ጨለማ ውስጥ ይሰወራል። በአንድ ወቅት አስርት ዓመታት ላስቆጠረው ተሳቢ ባቡር ብርሃን የሰጡ የነበሩት መብራቶች መስራት ካቆሙ ዓመታት ተቆጥረዋል። በአውሮፓውያኑ የቀን አቆጣጠር በ1955 ዓ ም የተሰራው ባቡር በሳምንት ሁለት ጊዜ መንገደኞችን አሳፍሮ ጭነቱንም ጭኖ 12 ሰዓታት በሚፈጀው የ200 ኪሎ ሜትር መንገድ ከድሬዳዋ እስከ ጅቡቲ ድንበር ላይ ወደምትገኘው ደዋል ይሄዳሉ። በዛ አትክልትና ጫት ይነግዳሉ። ምግቦችና ሌሎች ቁሳቁሶችን ይገበያያሉ። አንድ ስሟ እንዳይገለጽ የጠየቀች የሶማሊኛ ቋንቋ ተናጋሪ የሱቅ ነጋዴ ባቡርን ለመጓጓዣነት እንደሚጠቀሙበት ትናገራለች። አ ይሄ መጓጓዣችን ነው። እኔ ሩዝ፣ ስኳር፣ መኮረኒ መኮረኒና ፓስታ ገዛለሁ። የቲማቲም ድል፣ ዘይት እና ሌሎች ሰዎች የሚፈልጉትን ነገሮች ጨምሮ ሌላ የሚያስፈልገኝን ነገር እገዛለሁ። ባቡር ስራ ሲጀምር ባህር በር አልባ ከሆነችው የኢትዮጵያ መዲና አዲስ አበባ በኤደን ባህረ ሰላጤ እስከምትገኘው ጅቡቲ እንዲጓዝ ታስቦ ቢሆንም አሁን የሚሰራው 784 ኪሎ ሜትር ከሚፈጀው መንገድ አገልግሎት መስጠት በሚችለው መስመር ላይ ብቻ ነው። እንደ አውሮፓውያን የቀን አቆጣጠር ከ2016 ዓ.ም ጀምሮ በቻይና የተገነባው ዘመናዊ በኤሌክትሪክ የሚሰራ የባቡር መስመር የሁለቱን ሀገሮች ዋና ከተሞች ከ12 ሰዓት እስከ 18 ሰዓታት በፍጀ ጊዜ ውስጥ ያገናኛል። ከፍራንኮ ኢትዮጵያ ምድር ባቡር መምጣት ጋር ተያይዞ የባቡር ሰራተኞች መኖሪያ እንድትሆን በፈረንሳዮች በተገነባቸው ድሬዳዋ ግን አብዛኛው ሰው የቻይናው ባቡር እያለ የሚጠራው ባቡር ለሁሉም ሰው አይስማማውም። ምክንያታቸው ደግሞ የባቡር ማቆሚያው ከከተማው መስመሮች ወጣ ያለ በመሆኑና የመሳፈሪያ ዋጋውም ወደድ ስለሚል ነው። በዋናነት ደግሞ በድሬዳዋና በደዋሌ መካከል ሶስት ብቻ መቆሚያ ጣቢያዎች ሲኖሩ፣ የፈረንሳዩ ባቡር ስምንት መቆሚያዎች አሉት። አንድ ወጣት የሱቅ ነጋዴ የቻይናው ባቡር በእኛ አቅራቢያ ባሉት ጣቢያዎች አይቆምም ይላል። ባሮጌው ባቡር ላይ ለአርባ ዓመታት በሹፌርነት ያገለገሉት ሙልጌታ ከበደም ተመሳሳይ ሀሳብ አላቸው። ይሄ ሀዲድ የተዘረጋው ከከተማ ጋር ነው። ከትናንሽ ከተማዎች፣ መንደሮች የተመሰረተ ነው። ሰውም በዛ አካባቢ የሰፈረ ነው። ስለዚህ አሁንም መኪና የማይሄድበት ቦታም አለ። ይህንን የባቡር ሀዲድ መስመር ተከትለው ኑሯቸውን የቀለሱ ሰዎች ቁጥርም ቀላል አለመሆኑን አቶ ሙልጌታ ተናግረዋል። የድሬዳዋ ደዋሌ ባቡር መስመር ምክትል ስራ አስኪያጅ አቶ እስማኤል ካያድ እንደሚሉት አዲሱ መስመር እንደ አሮጌው ፈረንሳይ ስሪት ባቡር ለአካባቢው አገልግሎት እየሰጠ አይደለም። የቻይናው ባቡር ለከተሞች አገልግሎት አይሰጥም፣ ከጅቡቲ ይነሳና አዲስ አበባ ይቆማል። ስለዚህ ሰዎች አሮጌው ባቡር ለእኛ በረከት ነው ይላሉ። ሌላው አማራጭ አውሮፕላን ነው። ያ ደግሞ ለእኛ ምንም ጥቅም አይሰጥም። ሰዎች ምግብና ሌሎች አስፈላጊ ነገሮች ለማምጣት ባቡሩ ላይ ጥገኛ ሆነዋል ይላሉ። ባቡሩ ከድሬዳዋ ከተነሳ በኋላ አስር ኪሎ ሜትር ርቀት ላይ የሚገኘውን የመጀመሪያ መቆሚያ ፈርማታ የሚያስተዳድሩት የስልሳ ሁለት ዓመቱ አዛውንት አዩ አሰፋ እያንዳንዷ ቃ ዋጋ ካየኸው ብያል እንደሚጨምር ራሱ ገመተው። አሁን ትንሽ እዚ አካባቢ ሞሞሰ ስንለው ፓስታው ከዚ ይመጣሉ ዜት ይመጣል ስኳር ይመጣል እንጂ ይህ ቢቆም ይህ ጠቅለላ ጣቢያ ረሀብተኛ። ውብ በሆነችውና በዛፍ ጥላ የተሞሉ ጎዳናዎች ባሏት ድሬዳዋ የሚኖሩት የባቡር ሀዲድ ሰራተኞች ዘንድ ትዝታና ምሬት በተመሳሳይ ጊዜ ይነበባል። ባረጀው የባቡር ጣቢያ በአማርኛና አሁንም በአንዳንድ ረዥም ጊዜ የቆዩ የባቡር ጣቢያው ሰራተኞች በሚነገረው የፈረንሳይኛ ቋንቋ የተሰቀሉት ምልክቶች ያለፉ ታሪኮች ማስታወሻ ናቸው። በዓጼ ምኒልክ ትእዛዝ የባቡር ስራው የተጀመረው እንደ አውሮፓውያን አቆጣጠር በ1897 ዓ ም በወቅቱ በፈረንሳይ ቅኝ ግዛት ስር በነበረችው የአሁኗ ጅቡቲ ነው። በስተደቡብ 311 ኪሎ ሜትር የፈጀው የመስመር ዝርጋታ ድሬዳዋ የደረሰው እንደ አውሮፓውያን አቆጣጠር በ1902 የገና ሰሞን ሲሆን አዲስ አበባ የገባው ደግሞ እንደ አውሮፓውያን አቆጣጠር በ1917 የበጋ ወቅት ነው። በምጣኔ ሀብቷ መስቀለኛ መንገድ ላይ የነበረችው ድሬዳዋ በህዝብ ብዛት ለረጅም ጊዜ የኢትዮጵያ ሁለተኛ ከተማ ነበረች። ይህችን ከተማ የገነባት ምድር ባቡር ነው ይላል እስማኤል። ሆኖም እንደ አውሮፓውያን አቆጣጠር በ1970ዎቹ በነበረው የመንገድ መስፋፋትና በወቅቱ የኢትዮጵያ አካል በነበረችው ኤርትራ በኩል የባህር በር በቀላሉ መድረስ በመቻሉ የባቡር አገልግሎቱ እየቀነሰ መጣ። ቸልተኝነት፣ ተደጋጋሚ ብልሽቶች ብልሽቶችና በፍጥነት መንዳት በአጠቃቀም ምክንያት ውድቀትን እንዲያጋጥመው ምክንያት ሆነ። የደርግን እግር መውደቅ ተከትሎም ከአዲስ አበባ ወደ ድሬዳዋ የሚወስደው መንገድ ጥቅም መስጠት አቆመ። ምድር ባቡር ቀድሞ ከነበሩት 2500 ሰራተኞች ውስጥ 300 ብቻ ቀርተውታል። በአንድ ወቅት ተሳፋሪዎችን በቅጡ ያጓጉዘ የነበሩት ቅንጡ መተኛ የባቡር ክፍሎች አሁን ዝገው ጣቢያ ውስጥ ተቀምጠዋል። ድሬዳዋ ከተማም ብትሆን ባለፉት ዓመታት ውስጥ በኢኮኖሚም በማህበራዊ ሕይወትም ተዳክማለች የሚለው እስማኤል የኢትዮጵያ መንግስት የባቡር ሀዲዱንና ሰራተኞችን በመርሳቱ መሆኑን ገልጾ ይከሳል። እነዚህ ታሪካዊ ባቡሮች ሥራ እንዳያቋርጡ ለማድረግ የመጀመሪያዎቹ የባቡር ጥገና ማዕከሎች አሁንም ጥቂት በሆኑ ቴክኒሽያኖች እየሰሩ ይገኛሉ። አንዳንዶቹ ማሽኖች የባቡሩን ዕድሜ የያዙ ናቸው። ለምሳሌ አንጋፋ የሆኑ ቴክኒሽያን በላይ ሙሉ የሚያንቀሳቀሱት አንድ ማሽን ኤልዌል እና ሴሪክ ፕሌንሴንት ዴኒስ የሚል ጽሑፍ ተጽፎበታል። አቶ በላይ አሁንም እንደሚሰራ ለማሳየት ማብሪያ ማጥፊያውን በማንቀሳቀስ አሳይተውናል። አሁን ለጥገና አዲስ ሞዴል ማሽን ቢጠቀሙ፣ የ53 ዓመቱ አዛውንት እንደሚሉት መለዋወጫዎች ስለማይገዙ ሁሉም ክፍሎች የሚሰሩት በዚሁ ስፍራ ነው። በባቡር ጣቢያው የጥገና ክፍል ኃላፊ የሆኑት የ60 ዓመት አዛውንት አቶ ብርሃኑ በቀለ አሁን ብዙ ጉዞ ስለሌለ ያን ያክል ብዙ ስራ የለም ይላሉ። ባቡሮቹ ከመንገድ እንዳይወጡ ከማድረግ ባሻገር እነዚህ የጥገና ስፍራዎች ለከተማ ትልቅ ጥቅም አላቸው። ባለሙያዎቹ ክህሎታቸውን ለሆስፒታሎች እና ለፋብሪካዎች ጥገና ያውላሉ። እንደዚህ አይነት የጥገና ቦታ አምስት መቶ ኪሎ ሜትር ርቀት ድረስ ተሄዶም አይገኝም የሚሉት ውብሸት አረፈ ለሚያስተዳድሩት የሳሙና ፋብሪካ አስፈላጊ የማሽን ክፍሎችን ለማሰራት የሚጠቀሙበት እነዚህን ባለሙያዎች ነው። እነሱ እዚህ ከሌሉ ወይ ከቻይና ማስመጣት አለብን፣ ያ ደግሞ ውድ ነው። አለዛ ደግሞ አዲስ አበባ መሄድ አለብን ይላሉ። በሁለቱም መንገድ አጠቃላይ ወጪ ይጨምራል። የባቡር ሰራተኞቹ መቶ ዓመት ያስቆጠረ እውቀታቸው እንዲጠፋ ፈቃደኛ አይደሉም። የ53 ዓመቱ የባቡር ሾፌር አህመድ አብደላህ እኛ ከአባቶቻችን ያገኘነው ነው፣ ስለዚህ ቀጣዩ ትውልድ እንዲጠብቀው ማውረስ አለብን ይላሉ። ሰዎች ሊያረጁ ይችላሉ፣ እውቀት ግን መቼም አያረጅም። በአጃንስ ፍራንስ ፕሬስ ለተጠናቀረው ዘገባ ጽዮን ግርማ፣ ዋሽንግተን ዲሲ ጣቢያው የአሜሪካ ድምፅ። ስትከታተሉት የቆያችሁ ደግሞ ጋቢና ቪኦኤ በመስተንግዶ ሀብታሙ ሲዩም፣ በድምፅና በምስል ምህንድስናው ኤልያስ አስማረ አብረናችሁ አምሽተናል። የነገ ሰው ይበለን። መልካም ምሽት ይሁን ይሁንላችሁ።